SBS ሬዲዮ ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። ጠቅላይ ሚኒስትር ስኮት ሞሪሰን የኢዳል ፈጥር መልካም ምኞት መልእክት አስተላለፉ። የፌዴራል ንዋይ ግምጃ ቤትና የአውስትራሊያ ግብር ቢሮ የሥራ ጠባቂ ፕሮግራም ውጤትን ከለሱ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። ጠቅላይ ሚኒስትር ስኮት ሞሪሰን በእንኳን ለኢድ አልፈጥር በዓል አደረሳችሁ መልእክታቸው፣ ምንም እንኳ በዓሉ በኮቪድ-19 ሳቢያ ቢስተጓጎልም መልእክታቸው አንድነትና ተስፋ ላይ ያተኩራል። አቶ ሞሪሰን ሙስሊም አውስትራሊያውያን አሁን አንድ ላይ ሆነው በዓሉን ለማክበር ባይቻላቸውም ኮሮና ቫይረስ ከስሞ ዳግም አንድ ላይ ለመሰባሰብ እስከምን በቃ ድረስ በዓሉ በቅዱስነቱ እንደሚከበር ገልጠዋል። አያይዘውም I offer everyone in Australia's Muslim community my deep gratitude for everything you contribute to Australia ለእያንዳንዳችሁ የአውስትራሊያ ሙስሊም ማህበረሰብ አባላት በእያንዳንዷ ቀናት ለአውስትሬልያ ላበረከታችሁት አስተዋጽኦና ለአውስትሬልያ ይዛችሁ መጥታችሁ ለቸራችኋት ሁሉ ጥልቅ ምስጋናዬን አቀርባለሁ። መልካም በዓልን እንመኝላችኋለን። ኢድ ሙባረክ ብለዋል። የፌዴራል ንዋይ ግምጃ ቤትና የአውስትሬልያ ግብር ቢሮ የሥራ ጠባቂ ፕሮግራም ወጪ እንደ ታሰበው 130 ቢሊዮን ዶላርስ የሚደርስ ሳይሆን 70 ቢሊዮን ዶላርስ እንደሚሆን ገምተዋል። የፌዴራል መንግሥቱ ለደሞዝ ድጎማ ያደረገው እንደታሰበው ለ6.5 ሚሊዮን ሠራተኞች ሳይሆን ለ3.5 ሚሊዮን ሠራተኞች ብቻ ነው። ለዚህም አስባቡ አንድ ሺህ ያህል የንግድ ተቋማት የሠራተኞቻቸውን ብዛት ለደሞዝ ድጎማ ሲያስታውቁ ስህተት በመሥራታቸው እንደሆነ ተነግሯል። በጅሮንድ ጆሽ ፍራይድንበርግ ይህም ሆኖ ለተጨማሪ ሠራተኞች የደሞዝ ድጎማ እንደማያክሉ ሲገልጡ ይህ ተጨማሪ ገንዘብን ሄዶ የማጥፋት ግብዣ አይደለም። የሊበር ፓርቲ እዚህና እዚያ ገንዘብ ይመደብ እንደሚል ምንም ጥርጣሬ የለም። የሊበር ፓርቲ የወጪውን ረቂቅ አልተመለከተም፣ ድጋፉን አልችረም። እኛ የበለጠ መርህ አለን፣ ገንዘብን በማውጣት በኩል የተሻለ ዲሲፕሊን ያለንን ብለዋል። የሌበር መሪ አንቶኒ አልቤኒዚ በበኩላቸው የሞሪሰን መንግሥት እርዳታ የተነፈጋቸውን ሠራተኞች እንዲያካትት ሲያሳስቡ ይህ ከዋ የምታዩት ስህተት ነው። ይህ መንግሥት የመጣኔ ሀብት ሥራ አስኪያጅ መሆን ቀርቶ ጥቂት ተግባራትን እንኳን መከወን አይችልም። እውነታው ይህ ነው። ይህን በአግባቡ መከወን ካልቻለ የመጣኔ ሀብቱን እንዲያሰራራ ማድረግ የሚችለው እንደምን ነው? እውነተኛው ችግር ምንድን ነው? ይህ በጋዱ ዓለም ኑሮን እየታገሉ ላሉት አውስትራሊያውን ሠራተኞች ብርቱ መዘዞች አሉት። የአውስትሬልያ ሠራተኞች ድጋፍን የተነፈጉት ይህ መንግሥት አሌ ስላላቸው ነው ሲሉ የአጸፋ ምላሽ ሰጥተዋል። ደቡብ አውስትሬልያ ውስጥ ለምግብ ቤቶች የላሉ ገደቦች ግርታ ሲፈጥሩ፣ መጠጥ ቤቶች በሮቻቸውን እየከፈቱ ነው። መጠጥ ቤቶች ቤት ውስጥ እስከ አስር ሰዎች ከቤት ውጪ አስር በድምሩ ሀያ ሰዎችን ማስተናገድ ይችላሉ። የደቡብ አውስትሬልያ መንግሥት አርብ ሜይ 22 ምግብ ቤቶች ቤት ውስጥ እስከ አስር ሰዎች ማስተናገድ እንደሚችሉ በማስታወቅ ዕለቱን ጀምሮ የኩለቀላይ በርካታ ምግብ ቤቶች የንግድ ፈቃዶቻቸው የአነስተኛ መጠጥ መሸጫ እንጂ የምግብ ንግድ ፈቃድ አይደለም በሚል እንዲዘጉ ተነግሯቸዋል። በዚህ ሳምንት መጀመሪያ ላይ የደቡብ አውስትራሊያ መንግሥት መጠጥ ቤቶች እስከ ጁን አምስት እንደማይከፈቱም አስታውቆ ነበር። ፕሪምየር ስቲቨን ማርሻል ከማለዳ ጋዜጣዊ መግለጫቸው ጋር ተያይዞ የመልእክቶች መዛነፍ እንደነበሩ የተረዱ መሆናቸውን አምነዋል። በሌላም በኩል ኒው ሳውዝ ዌልስ ውስጥ መጠጥ ቤቶች፣ ካፌዎችና ምግብ ቤቶች ከጁን አንድ ጀምሮ እስከ ሀምሳ ደንበኞቹን ሊያስተናግዱ እንደሚችሉ ተፈቅዷል። ይሁንና የአራት ስኩዌር ሜትር ገደቦች የተጠበቁ ይሆናሉ። ከአስር ሰዎች በላይ አንድ ላይ ማስተናገድ የማይፈቀድ ሲሆን ማንም ሰው ቆሞ መስተናገድ አይፈቀድለትም። ተስተናጋጆች አንዴ ወንበሮቻቸው ላይ ከተቀመጡ በኋላ መስተንግዷቸው በዚያው ዐይነት የሚቀጥል ይሆናል። ይህ በእንዲህ እንዳለም አንዲት የ80 ዓመት አረጋዊት ኒው ሳውዝ ዌልስ ውስጥ በኮሮና ቫይረስ ሳቢያ ሕይወታቸው በማለፉ አውስትሬሊያ ውስጥ በቫይረሱ ሕይወታቸው ያለፉ ሰዎች ቁጥር 101 ደርሷል። በጠቅላላው በኮሮና ቫይረስ የተያዙ ሰዎች ቁጥር 7095 ሲሆን 6479 ያገግመዋል። 1 ሚሊዮን 170500 ሰዎች ተመርምረዋል። ዜናውን ከማጠቃለያችን በፊት ርዕሰ ዜናዎቹን ደግመን እናሰማልን። ጠቅላይ ሚኒስትር ስኮት ሞሪሰን የኢድ አልፈጥር መልካም ምኞት መልእክት አስተላለፉ። የፌዴራል ንዋይ ግምጃ ቤትና የአውስትራሊያ ግብር ቢሮ የሥራ ጠባቂ ፕሮግራም ወጪን ከለሱ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ።